መንፈሳዊ መሪ ምዕራፍ 18 አገልግሎትን ለሌሎች የማካፈል ጥበብ። ሙሴም ከእስራኤል ሁሉ አዋቂዎችን መረጠ፣ በሕዝቡም ላይ አለቆች አድርጎ ሾማቸው። የከበዳቸውንም ነገር ወደ ሙሴ አመጡ፣ ታናሹን ነገር ሁሉ ግን እርሱ እነሱ ፈረዱ። ዘጻት 18:25-26 መርነት ለሚለው ቃል ከሚሰጡት ትርጉሞች አንዱ የሌሎችን ስጦታና አቅም በመገንዘብ እያንዳንዱን ሰው በተገቢው ኃላፊነት ስፍራ የማስቀመጥ ችሎታ ይባል ይላል። እሱ ብቻ መስራቱ ሳይሆን ስራው በሌሎች ጭምር እንዲሰራ የሚደረግ መሪ የሚያደርግ መሪ በእርግጥም የተሳካለትና የተዋጣለት ነው ማለት ይቻላል። ዲኤል ሙዲ የተባለው የወንጌል ሰባኪ ሲናገር፣ የሺህ ሰዎችን ስራ ከመስራት ይልቅ ስራው በሺህ ሰዎች እንዲሰራ ማድረግን እመርጣለሁ ይል ነበር። ትክክለኛ ሰዎችን መምረጥና ለእያንዳንዱ የሚመጥነውን የሥራ ድርሻ መስጠት መቻል የእውነተኛ ማሪ ባህሪ ነው። ቻይናን በወንጌል ለመድረስ የተመሰረተው ግዙፍ ሚስዮናዊ ድርጅት ዳይሬክተር የነበሩ ሰው ሲናገሩ የሰዎችን ችሎታ ማድነቅና በችሎታቸው መጠን መስራት የሚችሉትን የሥራ ድርሻ ማከፋፈል ራሱን የቻለ ስጦታ ነው በተለይም ደግሞ የእኛን አይነት ስራ ለመስራት ለሚሰራ ድርጅት እጅግ አስፈላጊ ነው ብለዋል መሪው። ይህን ካደረገ ጉልበትና ጊዜውን በማያስፈልግ ሁኔታ ከማባከን ይድናል። ስራውም የተሳካና ያማረ ይሆናል። ሰዎች ላይ የኃላፊነትን ሸክም ስንጭን ከዚያ ጋር አብሮ ስልጣኑንም ልንሰጣቸው ይገባል። ይሁን እንጂ ስልጣኑን ለሌሎች ማጋራት የማይፈልግ መሪ የስራ ድርሻን እንጂ ስልጣኑን ማካፈል ደስ አይለው፣ ስራውን ሊሰጣቸው ይችላል። ኃላፊነትና ስልጣን ግን በእርሱ ብቻ እንዲወሰን ይፈልጋል። ይህ አብረውት የሚሰሩ ሰዎችን ሊያስከፋቸው ይችላል። ስራው ውጤታማ እንዳይሆንም እንቅፋት ይሆናል። ከዚህም በላይ እነሱ ላይ እምነት እንደሌለው አድርጎ ተደርጎ ሊተረጎም ስለሚችል ከሙሉ ልባቸው አይሰሩም። እርግጥ ነው፣ ስራውን የተረከበው ሰው ከእርሱ በላይ ያለውን ሰው ያህል በሚገባ ላይሰራው ይችል ይሆናል። ይሁን እንጂ ከልምድ እንደታየው ከሆነ ዘወትር እንዲህ አይነት ማለት እንዲህ ይሆናል ማለት አይደለም። እድሉ ከተሰጣቸው ወጣቶች ከሽማግሌዎቹ ይልቅ የዘመኑን አስተሳሰብ ስለሚያውቁ በተሻለ ሁኔታ ሊሰሩት ይችላሉ። በዚህም ይሁን በዚያ የስራ ድርሻውና ስልጣኑ በአንድነት ካልተሰጠው በቀር አንድ ሰው ከልምድ እንዴት ሊማር ይችላል? አንድ መሪ የተሳካለትና የተዋጣለት ሊሆን የሚችለው የስራ ድርሻን ለሌሎች በሚያካፍልበት መጠን ነው። ብቻውን የሚሸከመው ኃላፊነት የስራ ጫናውን ከማክበዱ ሌላ ለስራው መሳካት አስተዋጽኦ አይኖረውም። አንዳንድ መሪዎች አብረዋቸው የሚሰሩ በሳልና አስተዋይ ሰዎች ስልጣናቸውን እንዳይወስዱባቸው ወይም ከነርሱ የበለጡ መሆናቸው እንዳይታይ ይፈራሉ። ስለሆነም በተቻለ መጠን ስራ እንጂ ኃላፊነትን አይሰጧቸው። መሪው የስራ ድርሻን ለተገቢው ሰው ማካፈል ካልቻለ በራሱ ላይ የማያስፈልግ ሸክም ከመጫኑም በላይ ጊዜና ጉልበቱን በጤ በየጠቃቅኑ ጉዳይ ያባክናል። ከዚህም የተነሳ ዋነኛ ኃላፊነቱን እንኳ በሚገባ መፈጸም ያቅተዋል። ከእርሱ ጋር የሚሰሩ ሰዎች እምቅ ችሎታም ወጥቶ እንዳይታይ መሰናከል ይሆናል። እኔ ካልሰራሁበት በቀር ስራው ይበላሻል ብሎ የሚያስብ ሰው የአስተሳሰብ ጠባብነቱን ብቻ ሳይሆን ምንም ያህል ትምክህተኛ መሆኑንም እያሳየ ነው። የተለያዩ ስራዎችን ለሌሎች ካካፈለ በኋላ በራሱ ስራ ድርሻ ላይ ብቻ ትኩረት የሚያደርግ መሪ ግን ውጤታማ ሊሆን ሲሆን ይታያል። አንድ የስራውን ወይም ውክልናውን ከሰጣቸው በኋላ በእነሱ ላይ እምነት ሊኖረውና ይህንንም ሊገልጥላቸው ይገባል። የሰጣቸውን ኃላፊነት በአግባቡ መወጣት እንዲችሉ ነጻነት መስጠት ይኖርበታል። በየጊዜው በስራው ጣልቃ እየገባ ማደናቀፍ የለበትም። ምናልባትም ስራውን በአግባቡ ሳያከናውን ቢቀሩ እንኳ መጀመሪያውኑ ለዚያ ኃላፊነት የመረጣቸው እርሱ በመሆኑ ችግሩ የእርሱ መሆኑን መቀበል ይኖርበታል። በተሰጣቸው ኃላፊነት ክልል ውስጥ እስከሆኑ ድረስ ውጤቱ ምንም ይሁን ምን የመሪያቸውን ድጋፍና እገዛ የማይለያቸው የበታች ሰራተኞች እርግጠኛ መሆን ይኖርባቸዋል። የሰራተኞቹ ድርሻ ምን እንደሆኑ በግልጽ ልነገራቸውና ምንም አይነት አለመግባባት እንዳይፈጠር በጽሑፍ መስፈር ይኖርበታል። የዚህ አይነት አሰራር ባለመኖሩ ግን ግባቸውን መምታት የነበረባቸው እቅዶች ያለ ፍሬ ቀርተዋል። በሚስዮናዊነት ስራ ከትውልድ አገራቸው ውጭ ያገለገሉ የነበሩ ሰው የቅርብ አለቃቸውን በተመለከተ ሲናገሩ በስራ መስክ ባሳለፍኩባቸው አስር ዓመታት ትልቁ ደስታዬ ምንጊዜም የእሱ ድጋፍና ገዛ እንዳይለየኝ እንደማይለየኝ ማወቄ ነው። በእኔ ላይ ያለው እምነትም ያበረታታኛል። ስለሆነም ከኔ በሚጠበቅብኝ መሰረት ለተሰጠኝ ስራ ብቁ ሆኜ እንዲገኝ የሚቻለኝን ሁሉ አደርጋለሁ ብለዋል። ለአለቆቻችን የዚህ አይነት ምስክርነት መስጠት የምንደፍር ስንቶቻችን ነን? ኃላፊነትን ወይም የስራ ድርሻን ለሌሎች ማካፈልን በተመለከተ ዮቶር ለሙሴ የሰጠው ምክር በመሪነት ስፍራ ላይ ያለን ሁሉ እንከተለው የሚገባ ነው። ይህንንም ከዘጸአት አስራ ስምንት አንድ እስከ ሰባት መመልከት ይቻላል። እዚህና እዚያ ተበታትነው በባርነት ያገለግሉ የነበሩ እስራኤላውያን ራሱን የቻለ ሕዝብ ለመሆን እየተደራጁ የነበሩበት ጊዜ ነው። ይህን ሕዝብ ለማደራጀትና ለመምራት ሙሴ ብቻውን ከጠዋት አንስቶ እስከ ማታ ድረስ ሲደክም ዮቶር ተመልክቷል። አዳዲስ ችግሮች እየተከሰቱ ነበር። ሙሴ ደግሞ ችግሮቹን ለመፍታት ብቻውን እየሰራ ነበር። ሕግ ማውጣቱም ሆነ ሕጉን ማስፈጸሙ የሙሴ ግዴታ ነበር። በዚህ መልክ ብቻውን ያን ያንን ሁሉ ኃላፊነት መወጣት እንደማይሆንለት የተመለከተው ዮቶር የስራ ድርሻውን ለሌሎች ማካፈልን በተመለከተ ሁለት ጠቃሚ ምክሮችን ሰጠው። በመጀመሪያ ደረጃ ስራው ብዙ ስለሆነ ሆነ ይደክመሃል፣ አንተ ብቻን ልትሠራው አትችልም አለው። ቁጥር አስራ ስምንት አንድ ሰው ብቻውን የሚያከናውነው የጉልበትም ሆነ የአእምሮ ስራ ውስን ነው። ከዚያ ካለፈ ግን ችግር ይከተላል። በሁለተኛ ደረጃ ስራው በአስፈላጊ ጊዜና ቅልጥፍና እየተከናወነ አልነበረም። ጉዳያቸው ቶሎ እልባት ባለማግኘቱ ሰዎች እያማረሩ ነበር። ስለሆነም ኃላፊነቱን ለሌሎች ማካፈሉ ውሳኔ የማሻቸው ጉዳዮች ሂደት ያፋጥናል። ህዝቡም የሚያማርሩበት ምክንያት አይኖራቸውም። ቁጥር 23 ከዚህ በኋላ ደግሞ ዮቶር ሁለት የመፍትሄ ሀሳቦችን አቀረበ። ሙሴ የእግዚአብሔር ተጠሪ እንደመሆኑ መጠን መንፈሳዊ ነገሮችን ማስተማርና ለሕዝቡ መመሪያ ማውጣት የእርሱ ሥራ ድርሻ ይሆናል። ከአቅሙ በላይ የሆነ ችግር ሲገጥመው ከእግዚአብሔር መመሪያ ማግኘት ያለበት እርሱ ነው። ቁጥር 16 ቁጥር 19ና 20 ከዚያ በታች ያሉትን ማለት መመሪያዎችን የማስፈጸም ኃላፊነቱን ግን ብቁ ለሆኑ ሰዎች ማካፈል ይኖርበታል። ያኔ የማያስፈልግ ሸክምን ከትከሻው ማውረድ ይችላል። ምክሩ በጣም ጠቃሚ ውጤት አስገኝቷል። ሙሴ ብቻውን ኃላፊነቱን ለመወጣት ቢፈልግ ኖሮ ከእርሱ በኋላ ሕዝቡን መምራት የሚችሉ ሰዎችን ማግኘት አይችልም ነበር። በጥቂት በጥቂቱ ኃላፊነትን መወጣትና በኋላም ሕዝቡን ለመምራት ብቃት ያላቸው መሪዎችን ማግኘት አይችልም ነበር። ተስፋ ተጥሎባቸው የነበሩ የእግዚአብሔር ስራዎች ያለ ፍሬ የቀሩት መሪነት ላይ ያሉ ሰዎች በጊዜው የሚተኳቸውን ሰዎች ባለመሰልጠናቸው ነበር። ዮቶር የሰጠውን ምክር በመቀበሉ ሙሴ ብዙ ተጠቅሟል። አብይ ለሆኑ ጉዳዮች ትኩረት ለመስጠት በቂ ጊዜ አገኘ። ከእርሱ በታች ሆነው የሚሰሩ ሰዎችም አቅምና ችሎታቸውን የሚያስመሰክሩበት እድል አገኙ። ከዚህ በፊት ግን ይህ ችሎታ ሊኖራቸው እንደሚችል ማንም የጠረጠረ አልነበረም። ኃላፊነቱን ብቻውን ቢይዘው ኖሮ ተቃዋሚዎቹ ሊሆኑ የሚችሉ እነዚያ ባለስጦታ ሰዎች የተሰጣቸውን ኃላፊነት በሚገባ በመወጣታቸው አጋዥና ደጋፊዎች ሆኑ። ለችግሩ አፋጣኝ መልስ በማግኘቱም ህዝቡ ማማረሩና መነጫነጩን አቆመ። ይህን እርምጃ በመውሰዱ ሙሴ ከእርሱ ሞት በኋላ ህዝቡን መምራት የሚችሉ ብቁ ሰዎችን ማፍራት ችሏል። አንተ ይህንን ብታደርግና እግዚአብሔርም ይህንኑ ቢያዝህ ድካምህን መቋቋም ትችላለህ በማለት ዮቶር ለአማቹ ለሙሴ የሰጠው ምክር ዘመን የማይሽረው መንፈሳዊ እውነት ነው። ዘጸአት 1823 ምክሩ የእርሱ ሳይሆን የእግዚአብሔር መሆኑን ነበር የነገረው። ከዚህ የምንማረው እግዚአብሔር ለመረጠው ሰው አንድን ስራ ሲሰጠው ከዚያ ጋር አብሮ ሙሉ ኃላፊነትንም ጭምር እንደሚሰጠው ነው። አንዳንድ ስራዎችን ከእኛ ይልቅ ሌሎች በተሻለ ጥረት ሊሰሯቸው ይችላሉ። ስለዚህም ለነሱ መተው ስራውን ውጤታማ ያደርገዋል። ለነሱ መተው መተው ስራውን ውጤታማ ያደርገዋል። ምናልባት እንኳ ስራው ቢበላሽ የተበላሸ መመሪያ መስጠት እንጂ ስራውን ልና ልንነጥቃቸው አይገባም። ምናልባት እንኳ ስራው ቢበላሽ የተሻለ መመሪያ መስጠት እንጂ ስራውን ልንነጥቃቸው አይገባም። ከሰዎች ፍጽምናን ለመጠበቅ መሪ ግን ለሚጠብቅ መሪ ግን ይህ ራሱን የቻለ ፈተና ነው። ከእነዚህ ሀያ ኃላፊነት ከተሰጣቸው ሰባ ሰዎች ይልቅ ሙሴ ብቻውን ኃላፊነቱን በተሻለ ጥራት ልወጣው ይችል ነበር ቢባል እንኳ ከስራው ጫና የተነሳ ያለ ጊዜው ይሞት ነበር። መሪዎችን በተመለከተ ዮቶር ለሙሴ የሰጠው ምክር መንፈሳዊ ጥበብና ማስተዋልን የሚጠይቅ ነበር። የሚመረጡ ሰዎች ለስራው በቂ ችሎታ ሊኖራቸው ይገባል። እግዚአብሔርን የሚፈሩና ሰዎችን የሚያከብሩ መንፈሳዊያን ሰዎች ሊሆኑ ይገባል። መማለጃን ወይም ጉቦን የማይበሉ ታማኝና የተከበሩ ሰዎች ሊሆኑ ይገባል። ከዚህም በተጨማሪ መሪዎች ማስተዋል ያለባቸው ሌሎች ጠቃሚ ትምህርቶች ይኖራሉ። በተገቢ ጥራትና ብቃት መሰረት መስራት የማይችሉትን ስራ መቀበል ስህተት እንደሆነ መረዳት ይኖርባቸዋል። ድርሻችን በላይ ከድርሻችን በላይ ስራን መስራት በራሱ ጽድቅም አይ ጽድቅ አይደለም። አቅምና ችሎታችን ውስን መሆኑን መገንዘብ አለብን። እንደ ዮቶር ሆነው በአጠገባችን ያሉ ሰዎች እኛ ከምንረዳው በላይ የስራው ጫና የሚያስከፍለው ዋጋ ይታያቸዋል። ስለዚህም ምክራቸውን መቀበል ይኖርብናል። ሌላው ማስተዋል ያለብን ደግሞ በእግዚአብሔር አገልግሎት እንኳ ቢሆን የተፈጥሮውን ሕግ ብንተላለፍ ከቅጣት እንደማናመልጥ ነው። አንዳንድ ጊዜ ከሰዎች ግፊት የተነሳ እግዚአብሔር ያልሰጠንን ሸክም እንሸከማለን። ይሁን እንጂ በእንዲህ አይነቱ ሸክም ምክንያት ለሚደርስብን ስብራት እግዚአብሔር ተጠያቂ አይሆንም። በሌላ አገር የወንጌል መልእክተኛ ሆነን የምናገለግል ሰዎች መሪነት ችሎታ የሚፈተነው ለአገሬው ሰዎች የሥራ ኃላፊነት በማካፈል ነው። እኛ ራሳችን ለዚህ ኃላፊነት የበቃ ነው አስፈላጊውን ስልጣን ወስደን ነው። ስራችንን በተመለከተ ሁልጊዜ የተሳካልን እንዳልነበርንም እናውቃለን። ስለዚህ ኃላፊነትን ለሚቀበሉ ሰዎች ተገቢውን ስልጠና መስጠትና በልምድ የመሪነት ችሎታን እንዲያዳብሩ እድል እንሰጣቸው ይገባል። ያኔ ሰዎች እምቅ ችሎታ ስለሚወጣ ስራውን በአግባቡ የማከናወን ብቃታቸውንም ያስመሰክራሉ። አላስፈላጊ ክትትል ማድረጉ ግን የሰዎችን በራስ የመተማመን አቅም ያደክማል። የአንድ ግዙፍ ሚስዮናዊ ተቋም ዋና ጻፊ የነበሩ ሰው ለእያንዳንዱ ሰው ተገቢ የስራ ድርሻን በማከፋፈል ረገድ ይታወቁ ነበር። ከስራው ጋር አብረው ሙሉ ኃላፍነትም ስለሚሰጧቸው አላስፈላጊ ክትትል ማድረግ አልነበረባቸውም። አብረዋቸው የሰሩ በነበሩ ሰዎች ብቃትና ችሎታም እምነት ነበራቸው ይህም በማድረጋቸውም የሚጸጸቱበት ነገር አለመፈጠሩን እኚህ ሰው ተናግረዋል። እሳቸውን በተመለከተ አንድ ሌላ ሰው ሲናገር በስራቸው የተዋጣላቸው ሊሆኑ የቻሉት ለእያንዳንዱ ሰው ተገቢ የስራ ድርሻቸውን መስጠት በመቻላቸው ነው ብለዋል። የሌላ ሚስዮናዊ ተቋም መሪ ባልደረባ የነበረው ሰው ደግሞ ስለ መሪው ችሎታ ሲናገር የተዋጣለት መሪ ሊሆን የቻለው የስራን ክፍፍልን በማድረጉና ለሌሎች የሰጠው ስራ ጣልቃ በመግባት ባለማደናቀፉ ነው። ቀድሞውኑ የሰዎችን አቅምና ችሎታ ስለሚያውቅ እምነቱን ይጥልባቸው ነበር። ስራው የሚበላሽ እንደሚበላሽና ወደ አጉል አቅጣጫ እንደሚያመራ ሲረዳ ግን አስፈላጊውን ማስተካከያ ያደርጋል ብሏል።